የምሁራን ትንታኔ በኢትዮ ኤርትራ ድንበር ጉዳይ የኢትዮጵያ መንግስት የአልጀርስ ስምምነትንና የሄግን የድንበር ኮሚሽን ውሳኔ ተቀብሎ ከኤርትራ ጋር ያለውን ችግር ለመፍታት እንደሚሰራ አስታውቋል ከኤርትራ በኩል ግን የተሰጠ ምላሽ የለም። የኢትዮጵያ መንግስት ከ17 ዓመታት በኋላ የወጣ አቋሙን ዛሬ ምን አመጣው? ትርጉሙስ ምንድን ነው? ሰለሞን አባተ ሁለት ምሁራንን አነጋግሯል። ዶክተር ብሩክ አቤት። ጤና ይስጥልኝ። አቶ ሰለሞን ጤና ይስጥልኝ። ዶክተር ተስፋ ማርያም ሰላም፣ እንደምን አመሻችሁ? እግዚአብሔር ይመስገን። እስቲ ተዋወቁ። የምትተዋወቁም ከሆነ ሰላም ተባባሉ። ዶክተር ብሩክ አቤት፣ ጤና ይስጥልኝ። አቶ ሰለሞን ጤና ይስጥልኝ። ዶክተር ተስፋ ማርያም ሰላም፣ እንደምን አመሻችሁ? እግዚአብሔር ይመስገን። እስቲ ተዋወቁ። የምትተዋወቁም ከሆነ ሰላም ተባባሉ። ዶክተር ተስፋ ማርያም ብሩክ ይባላለሁ የኔ ወንድም፣ እንኳን በሰላም አገናኘን። ይህም ተስፋ ማርያም መሃሪ ይባላለሁ። ለንደን ነው የምቀመጠው። የአስመራ ዩኒቨርሲቲ ምሩቅ ነኝ። አሁን ደግሞ ለንደን ግሪኒች ዩኒቨርሲቲ የኢኮኖሚክስ አስተማሪ ነኝ። ግሩም እኔ ብሩክ እባላለሁ። አዲስ አበባ ዩኒቨርሲቲ ነው የተማርኩትን ብዙ አመት የሚሰራው እዛ ነው። አሁን እዚህ አሜሪካ ኦሃዮ ዩኒቨርሲቲ አስተምራለሁ። መልካም ትውቅ ያደርግልን እንግዲህ አሜን፣ አሜን ኔ ወንድም። ኦነር ዝ ማይ ፎር ኦል ኦፍ ዩ እና ሰለሞኑን በጣም ነው የምናመሰግንህ ይህን እንዲህ በማገናኘችን። የአማርኛ እንግዲህ እንዳላ እንደምታዩት በጣም የተተባበረ ነው። ከረጅም ጊዜ በኋላ ከነ ይቅርታ አውጋል። በጣም ድንቅ ነው። እኔ አስተማሪው በሆን ኤ ሰጦት ነበረ አሁን የአማርኛ ክላስ ሲጀምር የመጀመሪያው ተማሪ ከዛው መዝግበኝ። በጣም ጥሩ አዎ። ገበያ ተገኘ ቶፌ ዶክተር ተስፋ ማርያም ያሉትን ትንጋራለሁ። ቋንቋ ድልድይ ነው። ቋንቋ በር ነው። እኔ አይውሽ እኔ አማርኛ ተናጋሪ አዲስ አበባ ልጅ ነኝ። ዶክተር ተስፋ ማርያም አጋጣሚ ሆኖ ነው ሰው ልጅ ሲወለድ እንደሚያውቁት መርጦ አይወለድም። አጋጣሚ ነው እና አዎ በሁሉም ግን እድለኞች በተገኛንበት ጊዜ እያገኘ ነው ትንሽ እድል አማርኛውን ሰጥቶናል። ከዛ በኋላ ደግሞ አሁንም በእርቅና በሌላ በዚህ ሁኔታ በመገናኘታችን እንግዲህ ድልድዩን ያልከውን በጣም በማጠንከሩ ላይ ትንሽ የእኛ አበርክቶ ብናደርግ ያ ነው እንግዲህ የእኛው ምኞት። አደንቆታለሁ አማርኛ በመናገሩ ትልቅ ሰው ነው የተቻለኝን ሞክራለሁ እንግዲህ በዛው ሰዎች ስድብ እንዳላፈራ በጣም እየፈራሁ ነው እንዲህ ያ እንዲህ ብሎ የተናገረ ነው እየተባልኩ ግን እንግዲህ ሪስክ ወስዳለሁ ለዛሬ መልካም፣ ሁለታችሁንም በጣም አመሰግናለሁኝ። በእውነቱ እንግዲህ ይህንን እርስ በራሳችሁ ያደረጋችሁትን ትውውቅ ከአድማጮቻችንም ጋር ስለማካፍል፣ በዚያው አድማጮቻችን አውቀዋችኋል እነማን እንደሆናችሁ እና ወደ ንግግራችን ንግባ። እንግዲህ እናንተንም ጊዜ ለመቆጠብ ብዙ ስራ ያላችሁ ሰዎች ስለሆናችሁ እንግዲህ የተከበራችሁ ዶክተር ብሩክ ኃይሉ ከኦሃዮ ዩኒቨርሲቲ እንዲሁም ዶክተር ተስፋ ማርያም መሐሪ ከለንደን ግሪንዊች ዩኒቨርሲቲ፣ እግዚር ይስጥልኝ ለጊዜያችሁ። እንግዲህ ሰሞኑን ከአዲስ አበባ እየነፈሰ ያለ ጠንካራ ነፋስ አለ በሁሉም አቅጣጫ። አንዱም በኢትዮጵያና በኤርትራ መካከል ያለውን ግንኙነት የሚመለከት ነው። ሁለቱ ህዝቦች እስካሁን ድረስ ወይም ሁለቱ መንግስታት ብል ይሻላል፣ ህይወት በማይጠፋበት ጦርነት ውስጥ ቆይተዋል። እንደውም አንዳንዴ ህይወትም ሲጠፋ ነበር ብለዋል ጠቅላይ ሚኒስትሩ ሰሞኑን ላለፉት ዐሥራ ስምንት ዓመታት እና ኢትዮጵያ የአልጀርሱን ስምምነትና የድንበር ኮሚሽኑንም ውሳኔ ተቀብላ ተግባራዊ ታደርጋለች ሲል የኢትዮጵያ መንግሥት ቃል ገብቷል። ጠቅላይ ሚኒስትሩ ራሳቸው ባንደበታቸው ተናግረዋል። ይሄንን ይሄ የአልጀርስ ስምምነት አሳሪ ስምምነት ነበረ፣ መቀበል ብቻ ነው በሁለቱም ወገን ይጠበቅ የነበረው። እና ከ18 ዓመታት በኋላ ለመሆኑ እናንተ ስታስቡት ተቀብለናል ማለትን ምን አመጣው? እስቲ ከዶክተር ብሩክ ልጀምር። በቅድሚያ ዶክተር ብሩክ ኃይሉ፣ እርስዎ ያ ስምምነት በተፈረመበት ጊዜ ዋሽንግተን ዲሲ ላይ ተጠባባቂ አምባሳደር ሆነው ያገለግሉ እንደነበረ ከኢትዮጵያና ከኤርትራ ግጭት ጋር በተያያዘ ተሳትፎ እንደነበረው ተሳትፎ ስል የቃል አቀባይነት ሚናም ጭምር በመጫወት ለዓለም አቀፉ ማኅበረሰብ እስቲ ከእርስዎ ልጀምር ምን አመጣው ከአስራ ስምንት ዓመታት በኋላ አሳሪ የሆነን ስምምነት ተቀብለናል ማለት። አመሰግናለሁ ለጥያቄው አቶ ሰለሞን። ጦርነቱ ሲካሄድ አዲስ አበባ ነበርኩኝ። ጦርነቱ ልክ እንዳበቃ ነው ወደ ዋሽንግተን በስራ ያመጣሁት አንተ እንደጠቀስከው ኤምባሲ ግን ከመጣው በኋላ ያው ንግግሩ ኮሚሽኑ ስለ ተቋቋመ ይካሄድ ነበር ና እዛ ውስጥ የሚጠበቀኝን ኃላፊነት ከኤምባሲ ውስጥ ቲምወርክ ነው የቡድን ስራ ነው ባለኝ ኃላፊነት አዲስ አበባ ነው ዋናው ስራ የሚሰራው፣ እዚህ ከአሜሪካ ጋር ያለውን ሁኔታ መሳሰለውን ከዳያስፖራ ጋር ሞካክረናል። ብዙ ርቄ አለኝ ተጠያቄ፣ ይህን መልስ ና አሁን ምን መጣ የምትለው፣ አንድ አይነት አባባል አለ ምዕራብ አውሮፓ ለሁሉ ጊዜ ያለው ይባላል። ሁሉ ወቅቱን ጠብቆ የሚሆንበት ጊዜ አለ፣ ሰሎሞናዊ አባባል ነው በነገራችን ላይ። እና እንግዲህ የእግዜር ፍቃድ ሆኖ ከታችም የህዝቡ ብሶትና ጥያቄ መጥቶ በተለይ ከተለያዩ ኤርትራና ኢትዮጵያ ወገኖችና ቤተሰቦች ሁላችንም እንደምናውቀው ኢትዮጵያ ውስጥ በዛ ያሉ የኤርትራ ተወላጆች አሉ። እየተመለሱም ነው። ብዙ አመታት ወዲህ ኤርትራ ውስጥ ያለውን እንኳን መናገር አልችልም፣ ምንም እውቀት ስለሌለኝ፣ በሪያሊቲ ገብቶ ማየት ስለሚያስፈልግ፣ ላይሊያው መናገሩ ደግሞ ተገቢ ስላልሆነ ማለት ነው። የኢትዮጵያ መንግስት አቋም ግልጽ ነበረ። እሱ ምንድን ነው ይህንን ውሳኔውን ተግባራዊ እንደሚያደርግ ኢትዮጵያ መንግስት ባለማወላወል ተቀብሎ ነበር። ያው በመርህ ደረጃ ነው። እንግዲህ የባድመ ጥያቄ በጣም ስንክሳር ሆኖ ያን በተመለከተ የኢትዮጵያ መንግስት ቆራጥ እርምጃ መውሰድ ያስቻለው አልመሰለኝም በወቅቱ። ነገር ግን መርሳት የሌለብን ባድመ ብቻ ብለን ሁሌ እናነሳልን እንጂ አሁንም ቢሆን የኢትዮጵያ መንግስት ያልፈለገው መሬቶች ብዙ መሬቶች ተሰጥቶናል። በተለይ ከፆሮና ምስራቅ እስከ ቡሬ ታች ድረስ ከኤርትራ መንግስትም በኩል ብዙ አይነሳም፣ ከእኛም ኢትዮጵያኖች በኩል ብዙ አይነሳም። ወይ የረሳን የዘነጋን ይሆናል እንጂ አሁን ባድመ የኢትዮጵያ ቶጣ ቶጣ ቢባል መርሳት የሌለብን ኤርትራን ብዙ የምታስረክበው መሬቶች አሉ ማለት ነው። እንግዲህ ስለ ፍትህና ስለ ውሳኔው ተግባራዊነት ስናይ እና የባድመን ጉዳይ መነካካት ኢትዮጵያ መንግስት ከአካባቢው ሕዝብ ከመላውም የኢትዮጵያ ሕዝብ ቁጣም ስለሚያስከትል ያንንም በመስጋት ሊሆን ይችላል። እስካሁን እየተንከባለለ የመጣ ሁኔታ ነው። አሁን ግን ባለፉት ሁለት ወር ተኩል አዲስ አመራር መጥቶ በዶክተር አብይ አህመድ የሚመራ እንግዲህ ቆራጥ እርምጃ እንበለው። በፊት የሚታስበው የህዝቡን ቁጣም ግፊትን በመስራት በመስጋት የተተወ ጉዳይ ነበር። አሁን ግን የሚመስለው ይሄን የመሰለ ወሳኝ የሆነ እርምጃ በመውሰድ ኢትዮጵያ ባለማወላወል እንደምትቀበል ይህንም ደግሞ ተግባራዊ እንደምታረግ የሰላሙንም ጥሪ ለኤርትራ መንግስት አሳልፋ ሰጥታለች። እና ማለት የምችለው ምንድን ነው የኢትዮጵያ መንግስት በሟቸውን ጠቅላይ ሚኒስትር መለሱም ሆነ በአቶ ኃይለማርያም በቅርቡ የለቀቁት በስጋት አይን የሚያዩት ይመስለኛል። የባድመን ጉዳይ አሳልፎ መስጠት በተለይ ትግራይና ትግራይ ህዝብና እና አካባቢውን በተመለከተ ይሄ ነው ማይባል ቁጣም ስላለ አሁን ግን አስራ ስድስት አመትም አልፏል። ሰውም ሪያሊስት እየሆነ መጥቷል። ህይወት ያው መስጠትና መቀበል ነው። በዛን አኳያ እንደገናም ጠቅላይ ሚኒስትር አብይ በአካባቢው ያለው የቀይ ባህር ቀጠና በጣም በጣም ብዙ የአረብ ሀገሮች ኤምሬቶችም፣ ያው አሰብ የመግባት ሁኔታ ይሄን የመሳሰሉንም ሁኔታ ኢትዮጵያ አጣብቂኝ ውስጥ እንደምትገባ ኤርትራ ብቻ ሳትሆን የወደፊቱንም በማየት ይሄ ችግር አሁን ካልተፈታ ለወደፊት ኢትዮጵያ ብዙ ብሔራዊ ጥቅሟን እንደምታጣ ታሳቢ አድርገው የወሰዱት ወቅታዊ ውሳኔ ነው ብዬ ነው መወስደውን። ዶክተር ብሩክ አንድ እስቲ እዚህ ጋር ጥያቄ አስከትዬ ላንሳ። መቼም እንደ ምሁርም እንደ ታዛቢም እንደ ቀድሞ ዲፕሎማትም ጭምር ነው ይህን ጥያቄ የማነሳለት። ያን ጊዜ ቀደም ሲል እንዳነሳ ነው አሳሪ ስምምነት ነበረ። የድንበር ኮሚሽኑ የሚወስነው ውሳኔ እንቀበላለን፣ ተግባራዊ እናደርጋለን ብለው ነው ሁለቱም መንግስታት ያንን ስምምነት በአልጄሪያው ፕሬዚደንት ታዛቢነት ቡተፍሊካ ነበሩ መሰለኝ እዛን ጊዜ በሳቸው ታዛቢነት የፈረሙት። ስለዚህ ይሄ ጉዳይ ላለፉት አስራ ስምንት ዓመታት እንደዚህ እያወዛገበ ሲቆይ የኤርትራ መንግሥት ሁልጊዜ ይጠይቅ የነበረው ያለምንም ቅድመ ሁኔታ ኢትዮጵያ በኃይል ከያዘቻቸው ግዛቶች ለቃ መውጣት አለባት በውሳኔው መሠረት የሚል ነው። የኢትዮጵያ መንግሥት ለመሆኑ የአልጀርስን ስምምነት ረግጦ ቆይቷል የሚል ሐሳብ አለዎት እስካሁን ድረስ? ይሄ ከባድ ጥያቄ ነው። እኔ ሙሉ ለሙሉ ረግጧል ማለትም አልችልም። እንዲያውም የኢትዮጵያ መንግስት፣ ባይገርምህ ለአድማጮችን ባይገርማቸው፣ ቶታሊ አንቀበለውም ብሎ አኩርፎ መሆን አሻፈረኝ ብሎ ወጊዱ ብሎ ሊል ይችል ነበረ። ምክንያቱም ውጤቱ ባድመ ወደ ኤርትራ ዘንድ ውሳኔው ስለተበየነ ያንን ሳይል ደፈራ አድርገው ተቀብለናል መቶ በመቶ ብሏል የኢትዮጵያ መንግስት በወቅቱ፣ እስካሁንም እስከ ቅርብ ጊዜ ድረስ አልተለወጠም። ለምን አላስረክብም? እንግዲህ ቅድምም ለማንፋት እንደሞከርኩት የፖለቲካል ኮንስኮንስ የፖለቲካል ናጌጁም አለ የፖለቲካል ውጤቱ ጠንቁ ዛስ ጠንቁ ለኢትዮጵያ መንግስት በጣም ይከብዳል። አንደኛ ባድመ ያ ሁሉ ህዝብ በኢትዮጵያ በኩልም ሆነ ኤርትራ መንግስትም እስካሁኑ የእኛ ናት በሚል የይገባኛል ጥያቄ ብዙ ወጣቶች በሁለቱም አቅጣጫ አልቀዋል እና ይህንን ለቆ አስረክቦ መውጣት ቶታሊ ወዲያውኑ የራሱን ይዞ ጠንቅ በትግራይ ክልል ህዝብ በመሪውን ፓርቲ የመሰንጠቅ እንደገና የመሰንጠቅ አንደኛው በነገራችን ላይ የመሰንጠቁ መንስኤው ይሄ ነው ለማለት ያስችላል። በኋላ በኋላ በሕወሓት ውስጥ የተፈጠረው ትርምስ ማለት ነው። ያን ጊዜ አዎ፣ ምን ያ የፈነዳ ነገር ነው። ለምሳሌ የጦርነቱ ሲጠናቀቅ፣ በኢትዮጵያ አሸናፊነት ነው የተጠናቀቀው። ገፍቶ እንደልበል እስከ ባሬንቱ እስከ ላይ ድረስ የተወሰነ አርሚ ደርሷል። እስከ ፎርቶና ፎርቶ ደቡብ ድረስ የኢትዮጵያም አርሚ ደርሷል። ፎርቶ ኳደር ነው ማለት ነው። በዛላንበሳ በኩል ነው የሚሉኝ። አዎ፣ ተመለሱ የሚል ትዕዛዝ በነበረው ጠቅላይ ሚኒስትር ተሰጥቶ ኢትዮጵያ አርሚ ሲመለስ ያኔ ሁሉ ቅሬታና ኩርፊያም ነበረ። ለምን የዚህ ሁሉ ችግር ጠንቅ ኤርትራ ያለው መንግስት የፕሬዚደንት ኢሳያስ አፈወርቂ በድፍ በገፍቶ የመጣ የተነሳ ጦርነት ሰበብ ነው እና ይህንን ጦርነት ካልተቋጨ ዘላለም ምን ከምን የተጠጋ ቁልቋ ዘላለም ያለቅሳል እንደሚባል ይህ አሁንም አስራ ስድስት ዓመት እናወረዋለን ያ ስርዓት ካልተለወጠ ኢትዮጵያና ኤርትራም ህዝብም እፎይ አይልም፣ ኢትዮጵያ ህዝብም እፎይ አንልም የሚል አቋም ነበር። በአካዳሚውም በተወሰኑ ሚሊተሪ ጀነራሎችም አካባቢ ይሄ ራሱ በሚሊቴሩ እና በህዋት አካባቢ እና በኢፒአርዴፍ አካባቢ ራሱን የቻለ የመስፈንጠቀው አደጋ የተጀመረው ያኔ ነው እና የሆነው ያለፈው አልፏል። ኢትዮጵያ ሰራዊት ቶታሊ ተመለሰ። ተመልሶ ወደ ቦታው ገብቷል። ባድመን ኦፍኮርስ ተቆጣጥረውታል። እሱ ብቻ አይደለም። ብዙ ቴሪቶሪዎች፣ ብዙ ግዛቶች የኢትዮጵያ ሰራዊት ተቆጣጥሯዋል። በወቅቱ የዩናይትድ ኔሽን ሚሽንን ኢትዮጵያን ኤሪትሪያ እሱ እኮ ዩናሚ ነው ያን ጊዜ ይባል የነበረው ዩናሚ ዩናሚ ሲመጣ እኮ ነው ኢትዮጵያ ሰራዊት እያስረከበ የወጣው ከኤርትራ ግዛት እንጂ በሙሉ ገብቶ ኢትዮጵያ ሰራዊት ኤርትራ ግዛት ውስጥ ነበር ያለው። እንደገና መርሳት የሌለብን እኮ የቴምፐሪ ሴኩሪቲ ዞን ቲኤስዚ የሚባለው ሲቋቋም ተደርጎ በማይታወቅ ሁኔታ በዩናይትድ ኔሽን ፒስ ኪፒንግ ሚሽን ታሪክ በሙሉ ዩናይትድ ኔሽንስ ሰራዊት እኮ የሰፈረው ኢትዮጵያ በጠየቀችው መሰረት የኤርትራን ግዛት አለዛ ለቀን አንወጣም በማለት ሀያ አምስት ኪሎ ሜትር ውስጥ እኮ ኤርትራ ውስጥ እንጂ ኢትዮጵያ ውስጥ አልነበረም የዩናይትድ ኔሽንስ ሰራዊት የሰፈረው። ይሄ ሁሉ የሚያሳየው የኢትዮጵያ አሸናፊ ሰራዊት ያንን ቦታ ይዞ ለዩናይትድ ኔሽንስ ሰራዊት እኮ ነው እስከታች ቡሬ ድረስ ከላይ ከጾሮና ጀምሮ እያስረከበ እያስረከበ እያስረከበ የወጣው ከዛ በኋላ ነው ዩናይትድ ኔሽንስ ስራውን የጀመረው። ኤርትራ መንግስትም ከኢትዮጵያ መንግስት ጋር እኮ ሲፈራረሙ አቶ ኢሳያስን ያውቁታል፣ በግልጽ ያናገሩት እንጂ የአቶ ኢሳያስ መንግስት በግልጽ የማይጻፈው ምንድን ነው የኢትዮጵያ ሰራዊት እየለቀቀ ዩናይትድ ኔሽንስ እያስረከበ እየለቀቀ እያስረከበ እያስረከበ ነው እታች ድረስ፣ ቅድም እንዳልኩ ቡሬ ድረስ አስረክቦ ዩናይትድ ኔሽንስ ስራውን የጀመረው። ሰላም ይጠበቅ የነበረው ኢትዮጵያ ግዛት ውስጥ አልነበረም። ሀያ አምስት ኪሎ ሜትር ሀያ አምስት ኪሎ ሜትር ማለት አስራ አምስት ነጥብ አምስት ማይል ድረስ ገብቶ ነው። ይሄ እንግዲህ የአልጀርስ ስፔስ አግሪመንት ራሱ አንዱ አንቀጹ ይሄ ነው። የሰላሙን ስራ የተሰፈረው እና ይህን ነው። ይሄ ሁሉ አለና ኢትዮጵያ ብዙ ዋጋ ከፍላለች ለማለት ነው። ያንን ሁሉ ትተው ያንን አሸናፊ ስራየት ወጥቶ ብዙ ግዛት ተይዞ ብዙ መስዋዕትነት ተደርጎ እንዴት ጦሱም ኢግናይት ያደረገው የባድመ ጉዳይም በመሆኑ እንዴት የኢትዮጵያ መንግስት ለቀን እንወጣለን ራሱን የቻለ መዘዝ ይመጣዋል በሚል ስጋትና ፍርሃትም ባዘለ ሁኔታ ያው ውሳኔ ሳይደረግ ሲንከባለል አሁን ደርሰን ያው አሁን እዚህ ደረጃ ያለ ነው ማለት። ዶክተር ብሩክ ወደዚህ ወደ ጠየቅኩት ጥያቄ በቀጥታ ወደሚወስዱ ንግግሮች ትንሽ ዘግየት ብለን እንመለሳለን። እስቲ ወደ ዶክተር ተስፋ ማርያም ማህሪ ደግሞ ልመለስና ወደ ለንደን። ዶክተር ተስፋ ማርያም ለመሆኑ እርስዎ በዚህ አጀንዳ ላይ በዚህ ጉዳይ ላይ ምን ያህል ሰርተዋል? ምን ቅርበት አለዎት? በጣም አመሰግነው ሰለሞን። ዶክተር ብሩክ ያቀረቡት ትንተናም በጣም የሚደነቅ ነው። ትንሽ ለዚሁ ዶክተር ብሩክ ያሉት ነጥቦችን አንዳንድ ምላሾች መስጠት ፈልጋለሁ። በአላማ ደረጃ አንድ ነገሩን ለመዘ ከዛ በ በሆን አላማችን ሁሉ እንግዲህ የአሁኑ ያለውን የእርቁን ሁኔታ ማንጸባረቅ እንጂ እያች የነበረችውን የብሶት ጊዜ ያ በጣም አስቸጋሪ ህዝብ እንደ ሽንፈትና አሸናፊና ተሸናፊ ያለው ነገር ብለን ይህንን መግለጽ እንግዲህ የሰዎች እነዛ ያለቀሱት እናቶቻችን ያ ዘጎት ህዝባችን በሁለቱም ወገን ያን ነገር በሽንፈት መግለጽ ከሃይማኖቱም ይሁን ከእግዚአብሔር ሁን ከዓለምም ይሁን ከባህላችንም ይሁን በጣም ደስ ማይል አነጋገር ነው። ምክንያቱም ተሸናፊ የለውም፣ ይኸው እልቂት ነው እና የፖለቲካ ውድቀት ነው። ሁሉም ለዚህ ጉዳይ በሽንፈት ተሳትፍ ያለው። በዚህ ጉዳይ ጀግና ነበርኩ የሚሉት ሰዎች የምን ጀግንነት? ምን ስለገደልክ የገዛ ወገኖችን የማን መሬት ለመያዝ ባድመ የሚባል መሬት ነበረህ ወይ እዛው ኑሮህ ታውቋለህ ወይ በጠረፉ አካባቢ የሚኖሩ ሰዎች እኮ ትክክለኛ መሬታቸውን ያውቃሉ በአያት ቅድማ አያታቸው ማን የማት መሬት እንደነበር ያውቃሉ እነዛ ሰዎች ደግሞ የማንንም እርዳታ አይፈልጉም መሬታቸውን ለማወቅ አዎ ግን አንድ ጊዜ ዶክተር ተስፋ ማርያም እርግጥ ነው እውነት ነው ያነሱት ነገር ምናልባት ዶክተር ብሮክ ከወታደራዊው እንቅስቃሴ አኳያ ለማንሳት ያነሱት ሐሳብ ይመስለኛል እንጂ በዚህ በኢትዮጵያና በኤርትራ ጦርነት ውስጥ አሸናፊም ተሸናፊም የለም የሚሉ ብዙ ናቸው። ይህንን አስተያየት የሚሰነዝሩ እና ይሄንን ዶክተር ብሩክም የሚካፈሉ ይመስለኛል። ይሄንን የሚጋሩ ይመስለኛል። ይህን በጣም ይገባኛል። በጣም ይገ ያችን ነገር እኮ ስላነሷት ብቻ ምክንያቱም ለዶክተር ብሩክ ዓላማቸውን በጣም እንትን ሆነኛ ሲጀመርም ራሳቸው እንግዲህ በጣም ጊዜው ደርሰዋል። ቆራጥ ውሳኔ ተወስደዋል። ይህን ነገር ሲጉላላ የቆየው ቆራጥ ውሳኔ ስላጣ ነው ብለው እኮ ያን ትክክለኛውን ስዕል ሰጥተዋል። ግን አንዳንድ ሰዎች ከዚህ ኢንተርቪው የሚመጣው ትንሽ ጥቅሶችን ወስደው ከዚህ ኢንተርቪው አሁን አይ ኢትዮጵያ አሸንፋ ያለች ከአሸናፊነት መንጋጋ ሽንፈት ያመጣን ነው የሚል ነገር እንዳይነሳ ነው ይችን ነገር ለማለት የፈለኩት እንጂ ዶክተር ብሩክ ያሉትን ዓላማ በፍጹም አልዘነጋውም። ብቻ ግን አንዳንዴ ከዚህ ኢንተርቪው አንዳንድ ሰዎች ያችን ነገር ወስደው ይህንን ያገኘነውን እድል እንዳይነጠቅብን ለማለት ያህል ነው የተናገርኩት። ብቻ ግን አሁን መልኩን ለማያዝ ይህንን ጉዳይ መጀመሪያ እኔ እንግዲህ ኤርትራ ነው የተወለድኩት፣ ኤርትራ ነው ያደግኩት ከመሀል ሀገር ሰዎች ጋር ነው የተማርኩት። አስመራ ዩኒቨርሲቲ። እስካሁን ድረስ ባለፈው ከሁለት ሳምንት በፊት አዲስ አበባ ነበርኩ። እስካሁን ድረስ እንደ ድሮ ፍቅራችን የመጀመሪያው መቼ ነው አስመራ የምንገናኘው እያልን ነው። አዲስ አበባ ሄጄ የድሮ ጓደኞችን ሳላገኝ እና እንዴት ነው በእኛ እድሜ ዝም ብለን የሁሉ ህዝብ የተለያይቶ እያለ የሁሉ ጥፋት እያለ እኛ ይህን ያህል ፊደል ቆጥረን እድሜም አሁን አንዳንዶቻችንም ጸጉራችንም ቀይረን ለምንድን ነው ዝም ብለን የምናየው? ለምን አንመሰክርም? ለምን ስህተት አንልም? ነምንባባለው እና በኤርትራ ያደገ ሰው የጦርነት ብሶትን በደንብ ነው የሚያውቀው። እኔ ሳት ግን እንግዲህ የኤርትራ ጦርነት ለሰላሳ ዓመት ተደርጎ ከሆነ እኔ በዛው ጦርነት ጊዜ ተወልጄ በዛ ጦርነት ጊዜ ያደግኩ ሰው ነኝ። እኔ ያደግኩበት አካባቢ ብዙ ጊዜ የኖርኩበት ከረን የሚባል አካባቢ ነው። ከረን እንግዲህ ሁሉ የቀይ ኮከብ ዘመቻ ሲደረግ ወደ ናቅፋ ሲካሄድ የነበረው ሰራዊት የህዝቡ የከረን ህዝብ አስር እጥፍ የሚሆን ሰራዊት ነው የነበረው። አስታውሳለሁ የሚሉትን ነገር ዶክተር ተስፋ ማርያም እኔ ወጣት ሪፖርተር ሆኜ ለኢትዮጵያ ቴሌቪዥን ስዘግብ የጦር ቀጠና ሪፖርተር ነበርኩና እርሶ ወደሚሏቸው አካባቢዎች ሁሉ ተንቀሳቃሽ ሳይ ነበርና፣ ትክክል ነው የሚናገሩት ነገር። ያን ጊዜ የነበረው የጦር እንቅስቃሴ እጅግ አስከፊና ግዙፍ ነበር። እና ከዛው አልፈን እንግዲህ ከዛው አልፈን በዛው እድገት አልፈን የዘጠና አንድ ወይም ናይንቲን ናይንቲ ዋን የሚለው የደርግ መውደቅ ጊዜ ሁላችንም አይተናል። በዛው ጊዜ ስናይ እንግዲህ እንደ የኔና የኔ ጄኔሬሽን ቃል የገባ ነው እንግዲህ የታሪክ ጊዜ ነው እና የታሪክ ዕዳ ነውና ከሀይለ ስላሴ የተወረሰና በደርግም የተባባሰ የኤርትራ ጉዳይ እዚህ ደረስ እና የኤርትራ ህዝብ በነፃነት ወይም ሁለት የራሱን ሀገር በማቆም ነገሩ እልባት አግኝተዋል እና የእኛ ትውልድ ምንድነው ነው አስተዋጽኦ ምን ነው የምናደርገው እንግዲህ እነዚህ ሁለት ህዝቦች እንዳይለያዩ ብለን ቃል ገብተን የተነሳሳ ያ ቃል ከገቡ ሰዎች አንዱ እኔ ነኝ። ለዚህም እዚህ እንግሊዝ ሀገር ከመጣሁ በኋላ የእኔ ፒኤችዲ የሰራሁት በኢኮኖሚክ ኢንቴግሬሽን እንደሆነ ኦፍ አፍሪካ ብሎ በትክክል በተለይም አንከር ኢትዮጵያ እንደ አንከር ሆና የሰላም ዋና መሰረት ሆና ማለት ነው ዋና መሰረት ሆና መልህቅ ነው የሚባለው ሆና የአፍሪካ ቀንድን ህዝብ አብሮ ለማምጣት ችሎታ አላት። ልክ ጀርመን በብዙ አውሮፓ የተደረጉት ውጊያዎች መሰረት ሆና እንደነበረችው፣ በኋላ ግን የአውሮፓ ህብረት ሲመጣ ዋናው መልህቅ ጀርመን ሆና የአምሳ የስልሳ ዓመት ሰላምን ሰጥታ አውሮፓን ወደ ህብረት እያመጣች እንደሆነች፣ ኢትዮጵያም ይህን ሮል ልታደርግ ትችላለች። ምክንያቱም ሁሉም ኢትዮጵያ ትልቅ ሀገር ስለሆነ እየፈራ ነው የሚኖረው። ኤርትራም ከኢትዮጵያ ጋር ትፈራለች፣ ጅቡቲም አንዳንድ ጊዜ ኢትዮጵያን ትፈራለች፣ ሶማሊያም እንደዛ ትፈራለች። ለምን? የኢትዮጵያ ትልቅ ሀገር ስለሆነ ታሪካዊ ሀገር ስለሆነ እና በዚህ መሰረት አሁን ይህን የመፈራራት ሁኔታ አልፎ ይች ትልቅ ኢትዮጵያ የሁሉም መልህቅ ሆና የሰላም እና ሁሉን አብሮት ለማምጣት ትችላለች ብዬ ነው እኔ የጻፍኩት። ግን በጣም በጣም የሚያሳዝነው ነገር ውጊያው እኔ ፔጅ በሚጨርስበት ጊዜ ውጊያው ተጀመረ። ውጊያው ሲጀመር እንግዲህ እዚህ ለንደን ሆነን የሰላም ነገሮችን ለማንሳት አስቤ ያለው አንዳንድ ጊዜ በኢንተርኔትም ስታገኙት፣ በሜይ ሀያ ቱ ናይንቲን ናይንቲ ኤይት የሚለው ውጭ ያለ ነው። ሰዎች ለምን ፈርመን እነዚህ ሁለት መንግስታቸው አብረን አናመጣም ብለን ሞከርን። ግን ዋናው ነገር የሆነው እዛው ያየሁት ነገር ሁለቱም መንግስታት ለህዝብ ተጠያቂነት፣ ለህዝብ ተገዢነት አልነበራቸውም። እና እርስ በርሳቸው በነበረው መለያየት፣ እርስ በርሳቸው በነበረው የስልጣን ሽኩቻ በመጨረሻ ሁለቱም ህዝቦች ይህንን ነገር እንዲከፍሉ ተገደዋል። ዋና ዋናው ነገር በኢትዮጵያ ውስጥ የነበረው በተለይ ደግሞ በቲፒኤልኤፍ የነበረው የስልጣን ሽኩቻ መለስ የነበረውና እነስዬ የሚመሩት የነዚሁ ሽኩቻ ነው እዚህ ያደረሰን የሚል ግምት አለኝ። ያ ግን ታሪክ ሆኖ በዛው የመጣውን ክሳራ አሁን የሁለቱን አገሮች ክሳራ ነው ብለን ወደ መጀመሪያው የነበረው የተስፋ ጊዜ ከዚህ ተምረን ሞትና ግድያ የሌለበት ቀጠና የሚመሰረትበት ተስፋ ስለተገኘ እዚህ ሁላችን መተባበር አለብን በሚለው በዛው ብዘጋው ይሻላል። አመሰግናለሁ። ዶክተር ብሩክ የሚያክሉት ነገር አለ? እሺ፣ አዎ። ባጭሩ መቼም ወንድሜ ዶክተር ተስፋ ማርያም ከሞላ ጎደል ያሉትን እስማማለሁ። የጥያቄው ይዘት ሆኖ ታሪካዊ ሆኖ ባድመ እንዴትናት የሚለው ላይ ሆኖ ወደዛ ዝርዝር ጉዳይ ያው ፋክት ነው፣ እውነት ነው፣ ገባን እንጂ ዋናውማ እዚህ የምንገናኘው የምንመካከረው በእነዚህ ሁለት ወንድማማች ሀገሮች ሰላም እንዴት እንደሚመጣ እርቅ እንዴት እንደሚወርድ አብረን ደግሞ ወደ በፊቱን ህይወታቸውን ሁለቱም ህዝቦች በጋብቻ፣ በቋንቋ፣ በባህል፣ በታሪክ አንድ ደን የሆኑትን እንዴት ጎን ለጎን አብረው ተጋግዘው እንዴት እንደሚያድጉ እንዴት እንደሚኖሩ ለመቀየስ ነው። ይሄ እኔ ከእርሶ ጋር ከሚሉት ጋር መቶ መቶ እጋራለሁ ላረጋግጥ እፈልጋለሁ። ለወንድም ዶክተር ተሷ ማርያም ዶክተር ብሩክ አቤት በዚያው እንዲቀጥሉልኝ የምፈልገው ቅድም ጥርጣሬውን ገልጸዋል። አሁንም ቢሆን የጠቅላይ ሚኒስትሩ መግለጫ ወይም የኢትዮጵያ መንግስት ውሳኔ ችግሮች ሊገጥሙት እንደሚችሉ የሚያመላክት ጥርጣሬውን ገልጸዋል። በእውን ተግባራዊ ይሆናል ወይ? በእውን ኢትዮጵያ በአልጀርስ ስምምነት መሰረት ተገዝታ እርምጃ ትወስዳለች ብለው ያስባሉ? ምን ትርጉም አለው የጠቅላይ ሚኒስትሩ መግለጫ?